ቮይስ ኦፍ አሜሪካ። ኤርትራ ውስጥ ደግሞ ከግንቦት 9 እስከ ግንቦት 26 በ4659 ቤተሰቦች ላይ አንዳንድ ሰው እንደ ማሳያ በመውሰድ በተደረገ ምርመራ አንዲት ሴት በኮቪድ-19 መያዟ ተረጋገጠ። ከእሷ ጋር ንክኪ በነበራቸው 13 ሰዎች ላይ ምርመራ ከተደረገ በኋላ ባለቤቷም በበሽታው መያዙ እንደተረጋገጠ የኤርትራ የኮሮና ቫይረስ ወረርሽኝ መከላከያ ከፍተኛ ግብረ ኃይል አስታወቀ። በዚህም በኤርትራ በኮቪድ-19 የተያዙ ሰዎች ቁጥር ወደ 41 ከፍ ማለቱን ዘጋቢያችን ብርሃን በረሀ ከአስመራ በላከው ዘገባ ጠቁሟል። ዝርዝሩን እንስማ። በሕክምናና ጤና ሳይንስ ኮሌጅ እና በኤርትራ ብሔራዊ የጤና ላቦራቶሪ በጋራ ትብብር በተደረገው የሁለት ሳምንት የኮሮና ቫይረስ ምርመራ በአስመራ ከተማ ከሚኖሩ 4659 ቤተሰቦች አንዳንድ ሰው እንደ ማሳያ በመውሰድ በተደረገው ምርመራ አንድ ሴት በኮቪድ-19 መያዟ እንደተረጋገጠ ከፍተኛ ግብረ ኃይሉ ገልጸዋል። ባለቤቷን ጨምሮ ከእሷ ጋር ንክኪና ግንኙነት የነበራቸው አስራ ሶስት ሰዎችም ተጠርጥረው በለይቶ ማቆያ ከገቡ በኋላ በተደረገላቸው ምርመራ ባለቤቷን መያዙ እንደተረጋገጠ ከፍተኛ ግብረ ኃይሉ አስታውቋል። እስካሁን በተደረገው ምርመራ የተገኘው ውጤት አበረታች እንደሆነና ገና በጅምር ላይ እንዳለ መዘንጋት እንደሌለበት የኤርትራ የኮሮና ቫይረስ ወረርሽኝ መከላከያ ከፍተኛ ግብረ ኃይል አስታውቋል። የኮሮና ቫይረስ ክስተትን ተከትሎ የአየር በረራ እንዲቋረጥ ቢደረግም በየብስና በባህር የሚደረግ የሰዎች እንቅስቃሴ ባለማቋረጡ ባለፉት ወራት በተለያዩ የኤርትራ ክፍሎች በተከፈቱ 81 የለይቶ መቆያ ማዕከላት እስከ ማክሰኞ ግንቦት 25 ባለው ጊዜ 5207 ሰዎች እንደገቡና ከነዚህም 3477ቱ ወደየቤታቸው እንደተሸኙ፣ የተቀሩት 1793 ደግሞ በለይቶ መቆያ እንደሚገኙ ከፍተኛ ግብረ ኃይሉ አስታውቋል። cual የኮቪድ-19 ስርጭት መጠን በዓለም ይሁን በአጎራባች አገራት ከቀን ወደ ቀን በፍጥነት እያሻቀበ በመሆኑ መዘናጋት እንደማያስፈልግና ና ከፍተኛ ጥንቃቄና ትኩረትን እንደሚጠይቅም ከፍተኛ ግብረ ኃይሉ አሳስበዋል። የኮቪድ-19 ምርመራው በሚቀጥሉት ሳምንታት በድንበር አካባቢ በሚገኙ ከተሞችና በሌሎች ላይ በተራዘመ ጊዜና በስፋት እንደሚቀጥል ያስታወቀው ከፍተኛ ግብረ ኃይሉ ላለፉት ሁለት ወራት ጸንተው የቆዩትን ክልከላዎችና እገዳዎችን በሂደት ቀስ በቀስ የማላላት እርምጃ እንደሚ ወስድ አስታውቋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ